ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ማክሰኞ መስከረም 15 2011 ዓ.ም ፕሮግራማችን ጀመረ። የተባበሩት መንግሥታት ድርጅት ሰባ ሦስተኛ ጠቅላላ ጉባኤ ተከፈተ። examine what is working, what is not working, and whether the countries who receive የትኛው እንደሚሰራ የትኛው እንደማይሰራ እንመረምራለን። ገንዘባችንን የሚቀበሉ ጥበቃ የምንሰጣቸው ሀገሮች ለእኛም ጥቅም ያስባሉ ወይ የሚለውን እናጤናለን። ከእንግዲህ የእኛን እርዳታ የሚያገኙት የሚያከብሩንና እውነቱን ለመናገር ወዳጆቻችን የሆኑት ብቻ ናቸው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በድርጅቱ ጉባኤ ላይ ካሰሙት ንግግር የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ሁለተኛው አጋማሽ ዛሬ በወቅታዊ ቅንብሮች ተይዟል። ከኦነግ አመራር ጋር ቃለ ምልልስ ትናንት አስቴር የጀመረችው ውይይት ሁለተኛ ክፍል እንዲሁም የቲፒኤልኤፍ ጉባኤ ዘገባ ይቀርባሉ። ሰላም ጤና ይስጥልን። አድማጮቻችን እንደምን አምሽታችኋል? አዲሱ አበበና እኔም ሰለሞን ክፍሌ እስከ አራት ሰዓት ስናስተናግዳችሁ እናመሻለን። የዛሬ ማክሰኞ መስከረም 15 2011፣ ፕሮግራማችን የምትመራው ብርሃን ኃይል ስትሆን፣ አሁን ዜናውን እናደምጣለን። አሁን በሀገሪቱ ያለው ፖለቲካዊ ሁኔታ ከስሜታዊነት መውጣትንና አስተውሎ መንቀሳቀስን የሚጠይቅ መሆኑን የሁለት ዋና ዋና የተቃዋሚ ፓርቲዎች መሪዎች አስታወቁ። አንዳንድ ትንኮሳዎች ቢኖሩ እንኳ በቶሎ ምላሽ መስጠት እንደሚያስፈልግ ለአባሎቻችንና ደጋፊዎቻችን መመሪያ ሰጥተናል ሲሉ የኦነግ ሊቀመንበር ዳውድ ኢብሳ ተናግረዋል። ሰልፍና ስብሰባ የሚካፈሉ ወጣቶች የሌላውን መብት ከሚነኩና ከሚያንቋሽሹ እንደዚሁም ግጭት ከሚቀሰቅሱ መፈክሮችና ዘፈኖች እንዲጠነቀቁ የመከሩት ደግሞ የግንቦት ሰባት ቃል አቀባይ አቶ ሰለሞን በጎላ ናቸው። ወደ ኋላ ዝርዝሩን እናቀርባለን። በአዲስ አበባና በአካባቢዋ ሰሞኑን የተፈጸሙ ድርጊቶች በኦሮሞ ሕዝብ ህልውና ላይ የተቃጡ ናቸው ሲሉ አምስት የኦሮሞ የፖለቲካ ድርጅቶች በጋራ አወገዙ። ድርጊቱን የፈጸሙት ለህግ እንዲቀርቡም ጠይቀዋል። ፊንፊኔ ወይንም አዲስ አበባ መቼም ቢሆን የኦሮሚያ አካልና የኦሮሞ ሕዝብ ናትም ብለዋል። በአሁኑ ወቅት የሽግግር መንግስት መቋቋም እንደሌለበትም እኒሁ አምስት የኦሮሞ የፖለቲካ ድርጅቶች ገልጠዋል። በዚያው ዜና ላይም ወደ ኋላ ማብራሪያ እንሰጣለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ትላንት በኒውዮርክ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተገናኝተው መነጋገራቸውን የድርጅቱ ቃል አቀባይ አስታውቋል። ዋና ጸሐፊ ጉቴሬዝ እና ውጭ ጉዳይ ሚኒስትር ወርቅነህ በዚሁ ውይይታቸው በአሁኑ ወቅት በአፍሪካ ቀንድ እየተካሄዱ ስላሉ አዎንታዊ ለውጦችና በአካባቢው የቀሩትን ፈታኝ ችግሮች ማስወገድ በሚቻልባቸው መንገዶች ላይ ሐሳብ ተለዋውጠዋል። በቅርቡ በኢትዮጵያና ኤርትራ መካከል የሰላም ስምምነት መፈረሙን በደስታ እንደተቀበሉት ገልጸው ለአካባቢው ሰላምና መረጋጋት ጠቃሚ ነው ብለዋል። ጉቴሬዝ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የዓለሙ ድርጅት ለነዚህ በጎ ጥረቶችና ኢትዮጵያ በጅቡቲና ኤርትራ መካከል የሰላም ንግግር እንዲጀመር በማመቻቸቷ ሙሉ ድጋፍ እንደሚሰጥ በድጋሚ አረጋግጠዋል። የኢራን መሪዎች ከማንኛውም አይነት ንግግር መጀመር በፊት ቅኝታቸውን መቀየር አለባቸው ይላሉ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ። ወደፊት ግን ከዚያች አገር ጋር ትልቅ ግንኙነት ይፈጠራል ብለውም እንደሚጠብቁ አስረድተዋል። ሚስተር ትራምፕ ይህን አስተያየት ዛሬ ጠዋት ለጋዜጠኞች የሰጡት በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ጥቂት ቀደም ብለው ነው። የዩናይትድ ስቴትሱ ፕሬዚዳንት ባለፈው ዓመት በዓለም አቀፍ መድረክ ላይ ለመጀመሪያ ጊዜ ወጥተው ሰሜን ኮሪያ ሙሉ በሙሉ ከምድረ ገጽ ትጠፋለች ሲሉ መዛታቸውን በማስታወስ ዘንድሮ ደግሞ በተባበሩት መንግስታት ጠቅላላ ጉባኤ ላይ ምን ይሉ ይሆን ሲሉ ብዙዎች በጉጉት ጠብቀው ነበር። ሁለቱ መሪዎች ባለፈው ዓመት መስከረም ያካሄዱ በነበረው የቃላት ጦርነት ወቅት ሚስተር ትራምፕ የሰሜን ኮሪያውን መሪ ኪም ጆን ኡንን የሮኬቱ ሰውዬ ብለው ሲጠሩ ኪም ትራምፕን አእምሮ የተፈጥሮ በተፈጥሮ ያላደገ ጨቅላ ብለዋቸዋል። ከዚያ በኋላ ግን ውጥረቶቹ በከፍተኛ ደረጃ ቀንሰዋል። ሁለቱ መሪዎችም ተገናኝተው ሰሜን ኮሪያን ከኒኩለር ጦር መሳሪያ ነጻ በማድረጉ ሁኔታ ላይ መወያየታቸውም አይዘነጋም። በዚህ ዓመት ትራምፕ ዓይን ውስጥ የገባችው ደግሞ ኢራን ስትሆን የአስተዳደራቸው አባላት ከዓለሙ ድርጅት ጠቅላላ ጉባኤ በፊት አዘውትረው ሲያብጠለጥሏት ይሰማሉ። ውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ ኢራን እንደ አንድ ጤናማ ሀገር እንድትመራ ለማድረግ የትራምፕ አስተዳደር እየሰራ ነው ብለዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አዘውትረው ቴህራን ሶሪያ፣ እና የመን ውስጥ አለመረጋጋት እንዲፈጠር ዋናውን ሚና ትጫወታለች ሲሉ ይከሷታል። ይህ በድህ እንዳለ የኢራኑ ፕሬዚደንት ሐሰን ሩሃኒ በዚህ ሳምንት በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ላይ ከዩናይትድ ስቴትስ አቻቸው ጋር የመገናኘት እቅድ እንደሌላቸው አስታውቀዋል። ሩሃኒ ይህን አስተያየት የሰጡት ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ተገናኝተው ለመነጋገር ዝግጁ መሆናቸውን ዩናይትድ ስቴትስ ካስታወቀች በኋላ ነው። የኢራኑ ፕሬዚደንት ሐሰን ሮሃኒ ከአሜሪካው ቴሌቪዥን ኤንቢሲ ጋር ባደረጉት ቃለ ምልልስ እንደ አውሮፓውያን ዘመን አቆጣጠር በ2015 ኢራንና ስድስት የዓለም ሀያላን ሀገሮች ከደረሱት ስምምነት ራሳቸውን ካገለሉትና ማዕቀብ እንደገና ከጣሉብን ከፕሬዝደንት ትራምፕ ጋር ተገናኝቶ ለመነጋገር የወጣ መርሃ ግብር የለም ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች የተቀሰቀሰው የኢቦላ ወረርሽኝ በግጭት ወደ ተዋጠችው ሰሜናዊቱ ኪቭ ክፍለ ሀገር እየተዛመተ መሆኑን የዓለም ጤና ድርጅት አስታውቋል። ወረርሽኙ እያሰጋቸው ያሉው አካባቢዎች ከኡጋንዳና የሩዋንዳ ጋር የሚዋሰኑ መሆናቸውም ተገልጧል። ሊሳሽላይን ከጄኔቭ ያጠናቀራቸውን ዘገባ ሰለሞን አባተ ያቀርባል። በሰሜናዊ ኪቮ አካባቢዎች የታጠቁ ተቃዋሚ ቡድኖች እያደረሱ ያሉት ጥቃት በብርታቱም በድግግሞሹም እየባሰበት ነው። ባለፉ ጥቂት ሳምንታት ታጣቂዎቹ ከትናንት በስቲያ መስከረም 12 ቤኒ ከተማ ውስጥ በጣሉት አደጋ ቢያንስ 21 ሰው ተገድሏል። ሌሎች 17 ሲቪሎች ቆስለዋል። በተለይ ግን ቤኒ የቀጣናው የጸረ ኢቦላ ዘመቻ ማዕከል በመሆኗ ምክንያት የዓለም የጤና ድርጅት የተለየ ስጋት አድሮበታል። የዓለም የጤና ድርጅት የአጣዳፊ አደጋዎች መርሃ ግብር ኃላፊ ፒተር ሰላማ እንደሚሉት እየተባባሰ የመጣው የጸጥታና የመረጋጋት እጦትና በማኅበረሰቦች መካከልም መተማመን መጥፋቱ ኢቦላ ቫይረስ እንዳይዛመት ለማድረግ እየተካሄደ ያለውን ጥረት እየጎዳው ነው። ይህ ስጋትና ሌሎችም አሳሳቢ ሁኔታዎች ሲደራረቡ ለኢቦላ ወረርሽኝ መጠናከር አመቺ ሁኔታ እንደሚፈጥሩ ነው ሳላማ የተናገሩት። አሁን እየተካሄደ ያለ የግጭት ማዕበል እንዲሁም ለአስሮች ዓመታት በዘለቁ ግጭቶች ግድያዎችና በአስፈሪው በሽታ ፍርሃት በተሸማቀቀውና በተጎሳቆለው ሕዝብ ላይ የተጨመረ መከራ ሲሆን ሁኔታውን በአካባቢ ያሉ ፖለቲከኞች ከመጪው ምርጫ በፊት እየተጠቀሙበት ነው። ሰሜን ኪቡ በተቃዋሚዎች የተያዘ አካባቢ ነው። በመጪው ታኅሳስ 14 ለሚካሄደው ምርጫ ትንቅንቅ የያዙት ተቀናቃኞች ደግሞ ኢቦላን የፖለቲካ መሳሪያ እንዳደረጉት እየተነገረ ነው። የታጠቁት ተቃዋሚዎች ለኢቦላው መዛመት ተጠያቂ እያደረጉ ያሉት መንግስቱን ነው። የአሁኑ ኢቦላ 150 ሰው ያህል ማዳረሱን የሚጠረጥረው ደብሊው ኤች ኦ 100 ሰው እስካሁን መሞቱን አመልክቷል። በክትባትና በሌሎችም ሙከራ ላይ ባሉ መድኃኒቶች ጭምር ሰውን ከኢቦላ ቫይረስ ለመከላከል እየተደረገ ያለው ጥረት አሁን እንቅፋት ገጥሞታል። ይህ እጅግ የተወሳሰበና ከባድ ነው ያሉት የምስራቅ ኮንጎ የኢቦላ ወረርሽኝ ባለፉት ሐምሳ ዓመታት ውስጥ ኮንጎን ካጋጠሟት አስር ወረርሽኞች ሁሉ የከበደው እንደሚሆን ሰላማ ብርቱ ስጋታቸውን ገልጸዋል። በመጨረሻም አድማጮች፣ ደቡብ ሱዳናዊው የቀዶ ጥገና ሐኪም ስደተኞችን በመርዳት የተባበሩት መንግሥታት ድርጅትን ልዩ ሽልማት አግኝተዋል። ዶክተር ኢቫን አታር አድሃ ይህን የ2018 ናንሰን የስደተኞች ሽልማት ያገኙት በሱዳንና ደቡብ ሱዳን ጦርነትና ወከባን ሸሽተው ለተሰደዱ ሰዎች የሕክየሕክምና እርዳታ ለ20 ዓመታት ሙሉ በመስጠታቸው ነው ተብሏል። መቀመጫቸውን በሰሜን ምስራቅ ደቡብ ሱዳን በቡንጅ ያደረጉት የ52 ዓመቱ ሐኪም በብቸኛው ሆስፒታል ከብሉናይል ስቴት ለ144,000 144 ከማልባን ደግሞ ለ53,000 53 ሕሙማን የሕክምና እርዳታ ሰጥተዋል። በማባን ሆስፒታል የሚገኘው የአድሃ የሕክምና ሰጪ ጓድ ውሱን በሆነ መድኃኒትና መሣሪያ በአንድ ሳምንት ውስጥ 58 የቀዶ ሕክምና እርዳታ ሲሰጥ ቆይቷል ሲል ዩኤንኤችሲአር አስታውቋል። ሆስፒታሉ ይህን ከባድ ሥራ የሚያከናውነው ደግሞ ማደንዘዣ ሳይኖረው ብቸኛው የኤክስሬ መሳሪያ ተሰብሮ ከአገልግሎት ውጭ በሆነበትና ክፍሎች በሕሙማን ተጨናንቀው ገላጣ ሜዳ ላይ ተኝተው በሚገኙበት ሁኔታ መሆኑንም ዩኤንኤችሲአር ጨምሮ አስረድቷል። ዜናው አበቃ። በዜና የጀመረው ፕሮግራማችን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት። አስተናጋጆቻችሁ ሰለሞን ክፍሌና እኔም አዲሱ አበበንን ቅድም ስሙን ያለነሳ ነው የቴክኒክ መሐንዲሱ ኦድሬስ ሬጅስ ነው። ከውጭ የሚገቡ የፖለቲካ ፓርቲዎች በማናቸውም ስብሰባም ሆነ ሰልፍ ኃላፊነትና ተጠያቂነት ባለው መልኩ እንዲንቀሳቀሱ ተጠየቀ። በአንድ ሀገር ውስጥ የምንለይበት ቋንቋ የምንለይበት ሃይማኖት ቢኖረንም በጋራ የምንጠቀምበት ከፍተኛ የሆነ ጠቀሜታ አለ። ከጠቀሜታች ሁሉ ደግሞ ማህበራዊ ዋስትናችን፣ ደህንነታችን ከሁሉም የበለጠ ነው እና እርስ በርስ የሚያጋድነን እርስ በርስ የሚያጋጨን የዚህ ለውጥ አካል አይደለም። የአርበኞች ግንቦት ሰባት የስራ አስፈጻሚ አባልና የህዝብ ግንኙነት ሹም አቶ አበበ ቦጋለ ለአባሎቻችን የሰጠነው መመሪያ አለ አንደኛ በትዕግሥት ወስንን የመጣ ነውን፣ የሰላማዊ እንቅስቃሴ በትዕግሥት መንቀሳቀስ፣ በዛ ላይ የትንኮሳ ወይም ደግሞ የህዝብን ስሜት የሚቀሰቅስ ከዚህ መቆጠር። እኛኛው ደግሞ የኦነግ ሊቀመንበር አቶ ዳውድ ኢብሳ ናቸው። የሁለቱም ሀሳብ የተካተተበት ዘገባ በአንደኛው በሁለተኛው በአንድነት በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ ዘገባ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ ቀደም ሲል በዜናው ላይ እንደገለጥ ነው በተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ ንግግር አድርገዋል። ኢራን፣ ሰሜን ኮሪያን ጨምሮ በበርካታ ዓለም አቀፍ ጉዳዮች ላይ ያደረጉትን ንግግር ያዘለ ዘገባ ቆንጅታዬ ታቀርባለች። የዩናይትድ ስቴትሱ ፕሬዚዳንት ትራምፕ ዛሬ ማክሰኞ ረፋዱ ላይ በኒውዮርክ በተጀመረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር የዓለም መሪዎች የኢራንን አገዛዝ ነገረኛና ጠባጫሪነቱን እስካላቆመ ድረስ ሊያገሉት ይገባል ሲሉ አሳስበዋል። የኢራን መሪዎች ብጥብጥ፣ ሞትና ውድመትን በየአካባቢው እየቀሰቀሱ እየዘሩ ናቸው ሲሉ ነው ትራምፕ የወነጀሉት ስ ጎረቤቶቻቸውን ወሰኖቻቸውንም ሆነ የሉዓላዊነት መብቶቻቸውን አያከብሩም። ይልቁንም የሀገሪቱን ሀብት ራሳቸውን ለማበልጸግና በመካከለኛው ምስራቅ ብቻ ሳይሆን ከዚያም አልፈው ሁከት ለማስፋፋት ይጠቀሙበታል። በቀደሙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስተዳደር የተደረሰው የኢራንን የኒውክሊየር መርሃ ግብር ለማስቆም ከታለመው ስምምነት እሳቸው ስልጣን ከያዙ በኋላ ዩናይትድ ስቴትስን ማስወጣታቸው ይታወሳል። ውሉን ለኢራን የወረደላት መና ነው በሚለው አቋማቸው የጸኑት ፕሬዝደንት ትራምፕ ወታደራዊ በጀቷን በአርባ ከመቶ አሳድጋ ስታበቃ ሽብርተኝነትን በገንዘብ እንድትደግፍ፣ በሶሪያና በየመን ለሚደርሰው ፍጅት ወጪውን እንድትሸፍን አግዟታል ብለዋል። ከሰሜን ኮሪያ ጋር የመሰረቱትን ግንኙነት በተመለከተም የኮሪያ ልሳነ ምድር ውጥረት እንዲረግብ እየረዳ ክንዋኔ መመዝገቡን ነው ፕሬዝደንቱ የተናገሩት። ሚሳይሎችና ሮኬቶች ከእንግዲህ በየአቅጣጫው አይወነጨፉም። የኒውክሌር ሙከራው አብቅቷል። አንዳንዶቹ ወታደራዊ ተቋማትም ከወዲሁ ተወግደዋል። ወደፊትም መከናወን ያለባቸው በርካታ ስራዎች መኖራቸውን ያልሸሸጉት የዩናይትድ ስቴትሱ ፕሬዚደንት የኮሪያ ልሳነ ምድር ከኒውክሊየር ነጻ እስኪሆን ማዕቀቦቹ ይቀጥላሉ ብለዋል። የዩናይትድ ስቴትሱ ፕሬዚደንት በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግራቸው የተባበሩት መንግስታት ድርጅት በዓለም ዙሪያ የህዝቦችን ኑሮ በተሻለ ለመገንባት ስለሚያደርገው ጥረት እናመሰግናለን ካሉ በኋላ አስከትለው ሲናገሩ ዩናይትድ ስቴትስ በምትሰጠው እርዳታ ግዙፍነት በዓለም ወደር የላትም ብለዋል። ለእኛ ግን የሚደርሱ ጥቂቶች ናቸው ሲሉም አማረዋል። ሀገራችን የምትሰጠውን የውጭ እርዳታ በአንክሮ የምናጤነው በዚህ ምክንያት ነው ብለዋል። ፕሬዚደንቱ በውጭ ጉዳይ ሚኒስትራችን ማይክ ፖምፔዮ መሪነት የሚሠራውንና የማይሠራውን እንመረምራለን። ገንዘባችንን የሚቀበሉና ከለላም የምንሰጣቸው አገሮች ለእኛም ጥቅም ከልባቸው ያስባሉ ወይ የሚለውን እናጤናለን። ከእንግዲህ በኋላ የምንሰጠውን የውጭ እርዳታ የሚያገኙት የሚያከብሩንና እውነቱን ለመናገር ወዳጆቻችን ብቻ ይሆናሉ። ሌሎች አገሮች ለራሳቸው ጥበቃ ለሚያስፈልገው ወጪ የበለጠ አስተዋጽኦ እንዲያደርጉ እንጠይቃለን፣ ያሉት ፕሬዚዳንቱ ዩናይትድ ስቴትስ የተባበሩት መንግስታት ድርጅት የበለጠ ውጤታማና ተጠያቂነትን የተላበሰ እንዲሆን በቁርጠኝነት ትሰራለች ብለዋል። ዩናይትድ ስቴትስ ከመንግስታቱ ድርጅት የሰላም ማስከበር እንቅስቃሴ ወጪ ከ25 ከመቶ በላይ እንደማትከፍል ደጋግመን አስታውቀናል ብለዋል ሲያስታውሱ ሚስተር ትራምፕ ይህ ሲሆን ሌሎች አገሮች ይህንን ግዙፍ የሆነ ሸክም ለመጋራት እንዲነሱ ይቀሰቅሳል ብለዋል። የምንሰጠው ገንዘብ በመዋጮ መልክ ሳይሆን በበጎ ፈቃድ እንዲሆን እንፈልጋለን። ያ ከሆነ ስኬታማ የሆኑ መርሃ ግብሮችን ለመምረጥ ያስችላልና ብለዋል። ፕሬዚደንት ትራምፕ የመጀመሪያውን የመንግስታቱን ድርጅት ንግግራቸውን ካሰሙ ወዲህ ባለው አመት ሀገራቸው ለድርጅቱ ትሰጥ የነበረውን ድጋፍ ቆርጠው ቆርጠዋል። ከፓሪሱ የአየር ንብረት ስምምነት ወጥተዋል። ከኢራኑ የኒውክሊየር ስምምነት ሀገራቸውን አግልለዋል። የሰብአዊ መብቶች ምክር ቤትን ከመሳሰሉ አንዳንድ የድርጅቱ ተቋማትም አባልነታቸውን አቋርጠዋል። እንደ ቡድን ሰባትና ኔቶን ከመሳሰሉ ስብሰባዎችም ፍቅር በራቀው ሁኔታ ሲወጡ ተስተውሏል። ሰባ ሶስተኛው የመንግስታቱ ድርጅት ጠቅላላ ጉባኤ በቀጣዩ ሳምንት ሰኞ ይሆናል የሚጠናቀቀው። የኢትዮጵያ መልእክተኛ የፊታችን አርብ፣ የኤርትራ መልእክተኛ ደግሞ ቅዳሜ ይናገራሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይገኛሉ ተብሎ ቀደም ሲል ተጠብቆ የነበረ ቢሆንም ወደ ጉባኤው የተላከው የኢትዮጵያ ልኡካን ቡድን የተመራው በውጭ ጉዳይ ሚኒስትር ወርቅነህ ገበየው ነው። ጠቅላይ ሚኒስትሩ ወደ ኒውዮርክ አልተጓዙም። የቀሩበት ምክንያትም አልተገለጸም። ይህ 73ኛው ጉባኤ በመካከለኛው ምስራቅና በአፍሪካ ግጭቶች፣ በአየር ንብረትና የዓለም ጤና ጉዳዮች ላይ ትኩረት ሰጥቶ ይነጋገራል ተብሎ ይጠበቃል። ወደ ቀጣዩ ዘገባ እናልፋለን። በአዲስ አበባና በአካባቢዋ ሰሞኑን የተፈጸሙ ድርጊቶች በኦሮሞ ሕዝብ ህልውና ላይ የተቃጡ ጥቃቶች ናቸው ሲሉ አምስት የኦሮሞ የፖለቲካ ድርጅቶች በጋራ አውግዘዋል። ድርጊቱን የፈጸሙትም ለሕግ እንዲቀርቡ ጠይቀዋል። ፊንፊኔ ወይንም አዲስ አበባ መቼም ቢሆን የኦሮሚያ አካልና የኦሮሞ ሕዝብ ናትም ብለዋል። በአሁኑ ወቅት የሽግግር መንግሥት መቋቋም እንደሌለበትም ገልጸዋል። መለስካቸው አመሃ ተከታዩን ዘገባ ልኳል። ዛሬ ረፋዱ ላይ በኢልሊ ሆቴል አምስት የኦሮሞ የፖለቲካ ድርጅቶች ማለትም የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራላዊ ኮንግሬስ፣ የተባበሩት ኦሮሞ ነጻነት ግንባር፣ የኦሮሚያ ነጻነት አንድነት ግንባርና የኦሮሞ ዴሞክራሲያዊ ግንባር በጋራ በሰጡት መግለጫ ከመስከረም ወር መጀመሪያ ቀናት ወዲህ በአዲስ አበባና በአካባቢዋ የተፈጸሙ የወንጀል ድርጊቶችን ማውገዝን ጨምሮ በሌሎች ወቅታዊ ጉዳዮች ላይም ሰፋ ያለ ማብራሪያ ሰጥተዋል። ከዚህም ባለፈ በአንዳንድ ጉዳዮች ላይ የጋራ አቋማቸውን ይፋ አድርገዋል። በተለይም በአዲስ አበባና በቡራዩ የተፈጸሙ ድርጊቶች በኦሮሞ ህዝብ ህልውና ላይ ያነጣጠረ ነው የሚል እምነት እንዳላቸው መግለጫው አስረግጦ ይናገራል። እንደ ምሳሌም ንጹሐን ዜጎችን መግደልን ጨምሮ በኦሮሞ ህዝብ ስም የሚጠሩ የተለያዩ ተቋማትንና ተሽከርካሪዎችን ማውደም፣ የኦሮሞ ህዝብ ባህላዊ ልብስ የለበሱና አፋን ኦሮሞ የሚናገሩ ዜጎችን መደብደብና በኦሮሚያ መንግሥት ተቋማት ላይም ጥቃት ለማድረስ መሞከርና የመሳሰሉትን መግለጫው ጠቅሷል። በተለይ ግን መስከረም አምስት ቀን 2011 ዓ ም የኦሮሞ ነጻነት ግንባር አመራር አባላትን መላው የኦሮሞ ሕዝብ ለመቀበል ወደ መስቀል አደባባይ በጎረፈበት ወቅት በአንድ የስድስት ዓመት ኦሮሞ ሕፃን ላይ የተፈጸመውን አሰቃቂ ግድያ ያስታወሰው መግለጫ ከዚህ ጀርባ የታቀደና የተደራጀ ኃይል እንዳለም ይጠቁማል። አቶ በቀለ ገርባ የኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር፣ ይህ ከሰብአዊነት ያፈነገጠ ድርጊት የብዙዎችን ትዕግስት የተፈታተነ ጉዳይ ሆኖ አልፏል። ከዚህ ድርጊት ጀርባ ጸረ ኦሮሞና ጸረ ዲሞክራሲያዊ አቋም ያለው የተደራጀ የፖለቲካ ቡድን ስለመኖሩ የሚያመለክቱ በርካታ መረጃዎች ተገኝተዋል። ስለዚህ ይህንን በማንነታችን ላይ የተቃጣውን ድርጊት ከማንኛውም ጊዜ የበለጠ የምናወግዝ መሆናችንን እየገለጽን ድርጊቱን የፈጸሙና በበላይነት የሚመሩ ግለሰቦችና ቡድኖች ለሕግ እንዲቀርቡና የሕግ የበላይነት በተግባር እንዲረጋገጥ እንጠይቃለን። ፊንፍኔ ወይንም አዲስ አበባን በተመለከተም የድርጅቶቹ መግለጫ እንደሚጠቁመው ዛሬ ከተማዋ የምትገኝበት ስፍራ ቀድሞ የኦሮሞ ጎሳዎች የእምነት፣ የፖለቲካና የኢኮኖሚ ማዕከል ነበረ። ይሁንና እነዚህ የኦሮሞ ጎሳዎች በኃይል እንዲጠፉ መደረጋቸውን የሚያምኑት አምስቱ የፖለቲካ ድርጅቶች በከተማዋ የይዞታ ጥያቄ ላይ ያላቸውን አቋም ግልጽ አድርገዋል። ስለዚህ እኛ የኦሮሞ ድርጅቶች ፍንፍኔ ትናንትም ዛሬም ወደፊትም የኦሮሚያ አካልና የኦሮሞ ሕዝብ መኖሪያ ናት የሚል ጽኑ እምነት አለን። ፍንፍኔ በታሪክም በህግ አግባብም የኦሮሞ ሕዝብ ናት። ስለሆነም የኦሮሞ ሕዝብ በፍንፍኔ ላይ ያለው የመብት ጥያቄ በኦሮሚያ ላይ ካለው የሀገር ባለቤትነት የመብት ጥያቄ ተነጥሎ አይታይም። ይህ ማለት ግን ከኦሮሞ ሕዝብ ውጪ ማንም አይኖርባትም ማለት አይደለም። ይልቁንስ አሁን ባለው ተጨባጭ ሁኔታ መሰረት ከተማይቱ የሁሉም ብሔር ብሔረሰቦች መኖሪያ ከመሆኑ አንጻር ሁሉም ህዝቦች የግልም ሆነ የቡድን መብታቸው ያላንዳች መሸራረፍ ሊከበርላቸው እንደሚገባ የሚያጠያይቅ አይደለም። ስለዚህ ለዚህ መብት መከበር እኛ የኦሮሞ ድርጅቶች የበኩላችንን ድርሻ እንወጣለን። መግለጫው አክሎ እንደሚለው አንዳንድ የፖለቲካ ድርጅቶች የድርጅቶችን ስም አይጠቅስም፤ ኦሮሞ በፍንፍኔ ላይ ያለውን መብት ከመካድ አልፎም ኦሮሞና ኦሮሞነት ከፍንፍኔ ተነቅሎ እንዲወጣ ከማለም ባሻገር በተጨባጭ ኦሮሞና የኦሮሚያ አስተዳደር ከፍንፍኔ ይውጡ የሚሉ መፈክሮች በአደባባይ ይዘው መውጣታቸውን መግለጫው ይናገራል። እነዚህ ኃይሎች ሌላም ሊያሳኩት የሚፈልጉት ግብ እንዳላቸው መግለጫው ይጠቁማል። ከዚህም በተጓዳኝ በኦሮሞና በአማራ ሕዝቦች መካከል ጥርጣሬ እንዲፈጠር ሌትና ቀን ደፋ ቀና ሲሉ ይታያሉ። ነገር ግን ከቶንም አይሳካላቸው። የኦሮሞና የአማራ ሕዝቦች ለዘመናት አብረው ኖረዋል። የአምባገነን ስርዓትን ለማስወገድ አብረው ታግለው አብረው ተሰውተዋል። ዛሬ በአገሪቷ የተገኘውን ለውጥ ለማምጣት የኦሮሞ የአማራና የሌሎች ሕዝቦች ከፍተኛ አስተዋጽኦ አበርክተዋል። እነዚህ ኃይሎች በአፍ ስለ ኢትዮጵያ አንድነት እየሰበኩ በተግባር ግን ህዝቦችን ለመበተንና አገሪቷን የጦርነት አውድማ ለማድረግ ከፍተኛ መዋለ ንዋይ መድበው ይመድበው በመንቀሳቀስ ላይ ናቸው። ስለዚህ መላው ሰላም ወዳድ ህዝባችን ይህን እኩይ ተግባር ከወዲሁ በማክሸፍ አገሩን ከመፈራረስና ሰላሙንም ከመደፍረስ እንዲታደግ የበኩሉን አስተዋጽኦ እንዲያደርግ ጥሪያችንን እናስተላልፋለን። የአምስቱ የኦሮሞ የፖለቲካ ድርጅቶች መግለጫ አብዛኛዎቹ የሀገሪቱ መገናኛ ብዙሃን ተቋማት በዚህ ግጭት ሲያቀርቡ የቆዩትን ዘገባ ኃላፊነት የጎደለው ነበር ብሏል። በተለይም በቡራዩ የተከሰተውን ግጭት አቅጣጫውን በማሳት የዘር ጭፍጨፋ እንዲመስል በማድረግ አደገኛ ቅስቀሳ እንደተከናወነ በመግለጽ ድርጊቱን ኮንነዋል። የፖለቲካ ድርጅቶቹ አሁን በሀገሪቱ ውስጥ እየተካሄደ ነው ያሉትን የለውጥ ሂደት እንደሚደግፉና ሽግግርም እየተከናወነ እንደሆነ ያስገነዝባሉ ያለው መንግሥትም ዘላቂ ለውጥ እንዲመጣ ሁኔታዎችን ያመቻቻል የሚል ተስፋ እንዳላቸው ይገልጹና የሽግግር መንግሥት የሚለውን ጥያቄ በተመለከተ የጋራ አቋማቸውን ግልጽ አድርገዋል። በነጻ ምርጫ ተወዳድረው ማሸነፍ እንደማይችሉ ከወዲሁ የተገነዘቡ የፖለቲካ ቡድኖች በሐሰት የብር ኖቶች ዜጎችን አታለው የሃይማኖትና የብሔር ግጭት በማስነሳት በሥልጣን ላይ ያለው መንግሥት አገሪቱን ማስተዳደር የተሳነው በማስመሰል የሽግግር መንግስት እንዲመሰረት ጥሪ በማድረግ የስልጣን ጥማቸውን ለማርኳት እየተሯሯጡ መሆናቸው በግልጽ እየታየ ነው። ነገር ግን አሁን ባለው ሁኔታ በሽግግር መንግስቱ ውስጥ መካተት ባለባቸው ኃይሎችና በሽግግር መንግስቱ ሚና ላይ መግባባት አዳጋች በመሆኑ አገሪቱን ወደ ባሰ ቀውስ ይመራታል የሚል ስጋት አለ። በመሆኑም አሁን ያሉ ተቃዋማት በሕገ መንግስቱ መሰረት በትክክል እንዲሰሩ ተደርጎ በነፃ ተአማኒና በቂ ፉክክር በተደረገበት ህዝባዊ ምርጫ ወደ ዲሞክራሲ የሚደረገውን ሽግግር ብቻ የምንደግፍ መሆኑን እንገልጻለን። በጋራ ሆነው መግለጫውን የሰጡት እነዚህ ድርጅቶች በሀገሪቱ የተተከለውን ብሔርን መሰረት ያደረገ ፌዴራሊዝምን እንደሚደግፉ ይህ ግን በተደነገገው መሰረት አለመተግበሩና ተቃውሞ የመጣውም በዚህ ምክንያት እንደሆነ ያስረዳሉ። ይህንን የፌዴራል ስርዓት የሚቃወሙ ኃይሎች ሀሳባቸውን በሰላማዊ መንገድ እንዳያራምዱ፣ የመጨረሻውን ውሳኔ ግን ለሕዝብ እንዲተውም ይመክራሉ መግለጫውን የሰጡት አምስት የኦሮሞ ድርጅቶች ይሁኑ እንጂ በአካል የተገኙት ከኦሮሞ ነጻነት ግንባር አቶ ቀጀላ መርዳሳ ከኦሮሞ ዴሞክራሲያዊ ግንባር ዶክተር ዲማ ነጎ እና አቶ በቀለ ገርባ ከኦሮሞ ፌዴራላዊ ኮንግሬስ ነበሩ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። አድማጮቻችን፣ ፕሮግራማችን ይቀጥላል። መጽሔት ነው የምትከታተሉት። የመጨረሻው የትንታኔ ርዕስ እንዲህ ይጀምራል። ኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ እየተካሄደ ያለውን ግጭት በተመለከተ ትናንት ማታ ኢትዮጵያውያን እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተሰባስበው በተለይም በቅርቡ ብራዩ አካባቢ ዘርን ያማከለ ጥቃት መድረሱን በማውገዝና የጥቃቱ ሰለባ ለሆኑትም የህሊና ጸሎት በማድረግ እንዲሁም ሻማ በማብራት መሰባሰባቸውን የፕሮግራሙ አዘጋጅ ክፍል አስተባባሪ አቶ ዮሴፍ አዳሙ ገልጠዋል። የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃን፣ ቀሲስ አሸናፊ ኦጋ እና ሼክ ሀሊድ ኡመር በምሽቱ መልእክቶችን አስተላልፈዋል። በቦታው የተገኘችው ደግሞ ባልደረባችን አዳነች ፍስሐ የነበረች ይህን ዘገባ አቅርባለች። ከቅርብ ጊዜያት ወዲህ በአጠቃላይ ኢትዮጵያ ውስጥ በመካሄድ ላይ ያለውን በተለይ ደግሞ ብራዩ ውስጥ የተፈጸመውን ጥቃት መሰረት በማድረግ ትናንት ማታ ዋሽንግተን በሚገኘው ኢትዮጵያ ኤምባሲ ስለተደረገው ስብስብ ያዘጋጀው ክፍል አስተባባሪ አቶ ዮሴፍ አዳሙ መግለጫ ሰጥተዋል። አቶ ዮሴፍ የሕግ ባለሙያ ሲሆኑ የኢትዮጵያ አማካሪዎች ቡድንና የአፍሪካን ኮሚኒቲስ ቱጌዘር በተባሉት ተቋማት ይሰራሉ። በምሽቱ ስለ ስብስቡ ዓላማ አብራርተዋል። በተለያዩ በተለያዩ ጊዜያት በኢትዮጵያ የተለያዩ አካባቢዎች በቅርብም ደግሞ ዘረን ያማከለ የተለያዩ ጥቃቶች ሲደርሱ አይተናል። በቅርብም ደግሞ በጉራዩ አሰቃቂ የሆነ የግድያ፣ የመፈናቀል፣ የአካል ጉዳት ሲደርስ አይተናል እና እዚህ በአሜሪካ የምንኖር ኢትዮጵያውያን ይህንን ድርጊት ተሰብስበን ለማውገዝ፣ እንደዚህ አይነት ተመሳሳይ ጥቃቶች በየትኛውም የኢትዮጵያ ክልል እንዳይደገም ለማሳሰብ፣ በጸሎቱን ለማሰብ ነው። የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃን መልእክት አስተላልፈዋል። እንደምናመሻቸው ብዛናሻቸው የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ኢትዮጵያውያን እንዲሁም የኤምባሲያችን የስራ ባልደረቦች ዛሬ በሀገራችን በተለያየ ጊዜ በቅርብ ጊዜ ደግሞ በቡራዩ አካባቢ በወገኖቻችን ላይ የደረሰውን አሰቃቂ ጉዳት ለማስታወስ ለማሰብ እንዲሁም ቤተሰቦቻቸውን ለማጽናናት ይሄ ችግር በድጋሜ በሌሎች ዜጎች ላይ እንዳይደርስ ያለንን በጎ ምልክት ለማስተላለፍ ሁላችሁም እዚህ ስለተገኛችሁ በራሴና በኤምባሲያችን ስም ማመስገን እፈልጋለሁ። አዘጋጅ ኮሚቴዎቹንም በራሳችሁ ተነሳሽነት ወጣቶች ናችሁ፣ ይህን አዘጋጅታችሁ ይህንን መድረክ ስለፈጠራችሁ በድጋሜ ማመስገን እፈልጋለሁ። ከሁ በፊት እንግዲህ የደረሰው ችግር አሰቃቂና ልብ የሚሰብር ነው እና ይሄ ችግር ማንም ላይ ቢደርስ ለእኛ ለኢትዮጵያውያን ብቻ አይደለም ለሰው ልጅ ሰው ለሆነ ትክክለኛ ሰው ለሆነ ሁሉ የሚፈጠር ሕመም ነው። አምባሳደር ካሳ ተክለብርሃን ትልቁ መልእክት የሚመስላቸው ምን እንደሆነ ገልጸዋል። ትልቁ መልእክት የሚመስለው የተጎዱትን እንደግፍ፣ የተጀመረው ነገር ከዚህ በኋላ ይሄ ችግር እንዳይቀጥል የበኩላችን አስተዋጽኦ እናበርክት። በሶስተኛ ደረጃ ደግሞ ተጨማሪ ጉዳት የሚያደርሱ መልእክቶች፣ መረጃዎች በተለያየ መንገድ ወደ ህዝቡ ሊሄዱ ህዝቡን ከህዝቡ ጋር የሚያቃርሩ ነገሮች እንዳይፈጠሩ እንዲቆጠሩ በሃይማኖት ተቋማት፣ በትምህርት ቦታ፣ በምንሰባሰብባቸው ሁሉ መልእክቱን አጠናክረብን ቀጥል የአጭር ጊዜውን ሳይሆን የረጅም ጊዜውን የህዝቦች አንድነትና የሀገር አንድነት እና ጠንካራ ኢትዮጵያን ለማግኘት የሚያስችለን ነገር እንስራ። በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ካህናት ህብረት ሰብሳቢ ቀሲስ አሸናፊ ዱጋ በበኩላቸው ሀሳባቸውን ገልጸዋል። በኢትዮጵያ የታየው የሰላም መንፈስ በጣም ጥሩ ነው። ሰላሙ ዘላቂ እንዲሆንም ግንቡን እናፈርሳለን፣ ድልድዩን እንገነባለን በማለት ሁላችንም በአንድነት እዚህ ስፍራ ተገኝተን ቃላችንን ሰጥተናል ብለዋል። የምናየውም የሰላም መንፈስ የአንድነት መንፈስ የመደመር ለነገሮችን ደግሞ ወደ በጎ ለማምጣት የሚደረገው ጥረት በጣም በጎ እና መልካም ነው። ግን ደግሞ ሁልጊዜ አካል ባለበት ቦታ ጥላ አይጠፋም። መልካም ነገር ካለ ደግሞ እንደዚሁ ክፉ ነገርም አካባቢ ላይ ይከሰታል ያለን ከሰሞኑ በሀገራችን በሚደረገው የሰላም ጥረት የአንድነት ሁሉም ገብቶ የመጣበትን ያስበውን ሀሳብ ለመግለጥ በሀገሩ በሚንቀሳቀስበት ሰዓት እንግዲህ ይህንን ነገር ለማደናቀፍ የተነሱ ሁከት ተፈጥሮ በአዲስ አበባ በቡራዩ በሌሎችም አካባቢ የሰው ልጆች ሕይወት እየተቀጠፈ መኖሩን አይተናል። ይሄ በጣም የሚያሳዝን ነው። ከስስ አሸናፊ አያይዘውም የሃይማኖት መሪዎችና ሌሎች ኢትዮጵያውያን እየተመካከሩ መፍትሄ መፈለግ አለባቸው ብለዋል። ዛሬም ሽማግሌ ሀገር ያለን ሁሉም መውጣት እጅ ለእጅ መያ የሃይማኖት አባቶች ዛሬ እጅ ለእጅ ተያይዘን የሚሞቱት ቤተሰቦቻችን ነ ክርስቲያን፣ ሙስሊም፣ ፕሮቴስታንት ወይም ዋቅፈታ ወይንም ሌላም ማለት አንችልም አንልምም የሃይማኖት ልዩነትን አስቀምጠን፣ የፖለቲካ ልዩነትን አስቀምጠን፣ የአካባቢ ልዩነትን አስቀምጠን ሕዝባችን አንድ ሊሆን የሚችልበት ራሱን ሊታደግ የሚችልበት እንደ ጋሞ አይነት ያሉ ሽማግሌዎች በየሀገሩ እንዲኖሩ ይህንን ጥረት ማድረግ ነው የሚገባ። የሙስሊም እምነት ተከታዮችን ወክለው በትናንቱ ምሽት የተገኙት ሼክ ካሊድ ዑመር ለተሰባሰቡት ሰዎች ሰላምታ ካቀረቡ በኋላ በአዲስ አበባ አካባቢ እና በሌሎችም የሀገሪቱ ክፍሎች ያለ አግባብ ህይወታቸውን ላጡት ሁሉ የተሰማቸውን ሀዘን ገልጸዋል። በመጀመሪያ ደረጃ በአዲስ አበባ አካባቢ የተከሰተውን ክስተት ከዛም አልፎ በኦሮሚያ እና በሶማሊያ በደቡብ በተለያዩ ኢትዮጵያ ክልሎች ያለ አግባብ ነፍሳቸውን ላጡ ልባዊ ሀዘኔ እገልጻለሁ ለቤተሰቦቻቸውን መጽናናትን ለምናለሁ በቀጣይ የዚህ አይነት ነገር እንዳይመጣብን ጌታይን ፈጣሪን አላህ ሱብሃነሁ ወተዓላ እናጽናለን ይህንን መሪ አላህ ሱብሃነሁ ወተዓላ ሰጥቶናል ከዚህ በኋላ ከኢትዮጵያ ህዝብ የሚጠበቀው ምስጋና ነበረ ምስጋና ደግሞ ያደረግን እንደሆነ ደግሞ አላህ ሱብሃነሁ ወተዓላ ይጨምርልናል ሼክ ካሊድ አያይዘውም በሀገሪቱ የብሔር ብሔረሰቦች መብዛት ጸጋ መሆኑን ገልጸዋል። ጸጋ ብሔር ብሔረሰቦች መሆናችን ያንን ለጥሩ ነገር ማዋል የእኛ ፋንታ ነው። እናንተ ሰዎች አለ አላ ሱብሓነሁ ወተዓላ ከወንድና ከሴት ፈጠርናችሁ። መነሻችን አንድ ነው ከወንድ ከአደም ከሴት ከህዋን ስለዚህ የምንመጻደቅበትና እኔ የበልጣለው እኔ የበልጣለው የምንባባልበት ጉዳይ አይደለም፣ የፈጣሪ ስራ ነው። በመጨረሻም ሼክ ካሊድ ዑመር ኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች ሁሉም የየራሳቸው ጥሩ እሴቶች ስላሏቸው አንዱ የሌለውን ከሌላው በመውሰድ እነዚህ ጥሩ ጥሩ እሴቶች ሲሰባሰበው ጥሩ ኢትዮጵያን ይፈጥሩልናል በማለት አስገንዝበዋል። ከዛ አልፈን ክፉ ክፉውን የምንለቅም ከሆነ የሚጎዳው ኢትዮጵያዊው ነው ሲሉም አስረድተዋል። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። አሁን ከምሽቱ ሦስት ሰዓት ከሰላሳ አራት ደቂቃ ሆኗል። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ሲል እንደገለጥነው ሁለተኛው አጋማሽ በወቅታዊ ጉዳዮች የተያዘ መሆኑን ተናግረናል። እናም በዛ መሰረት የመጀመሪያው የተቃዋሚ ፓርቲዎችን ተጠያቂነት ወደሚመለከተው ቅንብር እናልፋለን። አሁን በሀገሪቱ ያለው ፖለቲካዊ ሁኔታ ከስሜታዊነት መውጣትንና አስተውሎ መንቀሳቀስን የሚጠይቅ መሆኑን የሁለት ዋና ዋና የተቃዋሚ ፓርቲ መሪዎች አስታውቀዋል። አንዳንድ ትንኮሳዎች ቢኖሩ እንኳ በቶሎ ምላሽ መስጠት እንደሚያስፈልግ ለአባሎቻችንና ደጋፊዎቻችን መመሪያ ሰጥተናል ያሉት የኦነግ ሊቀመንበር ዳውድ ኢብሳ ናቸው። ሰልፍና ስብሰባ የሚካፈሉ ወጣቶች የሌላውን መብት ከሚነኩና ከሚያንቋሽሹ እንዲሁም ግጭት ከሚቀሰቅሱ መፈክሮችና ዘፈኖች እንዲጠነቀቁ የመከሩት ደግሞ የግንቦት ሰባት ቃል አቀባይ አቶ አበበ ቦጋለ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። ያለፈው ሳምንት አሳዛኝ ክስተቶች መነጋገሪያ ሆነው ቀጥለዋል። በግጭቶች የተፈተነው ይህ አዲስ አበባና የቡራዩ የጸጥታ ሁኔታ ቀድሞ ወደ ነበረበት እንዲመለስ ግን ገንቢ በሆነ ሁኔታ መንቀሳቀስ እንደሚያስፈልግም እየተገለጸ ነው። እንደዚህ አይነቱ እንቅስቃሴ ከስሜታዊነት መውጣትንና አስተውሎ መራመድን የሚጠይቅ መሆኑን በቅርቡ ወደ አገር የገቡ የሁለት ዋና ዋና የተቃዋሚ ፓርቲ አመራሮች ተናግረዋል። ከረጅም ዓመታት ስደት በኋላ በቅርቡ አዲስ አበባ የገቡት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከእነዚህ አንዱ ናቸው። ሰሞኑን ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የኦነግ ሊቀመንበር እንደገለጹት አንዱ በሌላው ላይ የሚያሰራጫቸው የተሳሳቱ መረጃዎች በራሳቸው ጥፋት ሊያስከትሉ ይችላሉ። ድርጅታቸው ከዚህ አንጻር እየሰራ ስላለው የህዝብ ግንኙነት ስራ ጠየቂያቸውም ነው ተከታዩን የመለሱት። ኢትዮጵያ ውስጥ በጣም ረጅም አመት ነው የፈጀ ነው በዚህ በፖለቲካ ይሄ አንዱ አንድ ነገር ሲወረውር፣ ሌላው መመለስ፣ አንዱ ሲወረውር፣ ሌላው መመለስ። እነዚህ ነገሮች በጣም ተደ ተደጋግሞ መጥተዋል። የሚመለሱ ነገሮች ደግሞ ገንቢ የሆኑ ነገሮች ሳይሆኑ አንዱ የራሱን ምን ለመከላከል የሚያደርገው ነው። አልቸኮልንበትም። በበኩላችን በዚህ ነገር ማጣራቱ የትኛው አካል ነው እውነት እንደተባለው እንደዚህ የሚያደርገው መረጃ መፈለግ፣ ከዛ በኋላ ለአባሎቻችን የሰጠነው መመሪያ አለ አንደኛ በትዕግሥት ወስንን የመጣ ነው። የሰላማዊ እንቅስቃሴ በትዕግሥት መንቀሳቀስ። በዛ ላይ የትንኮሳ ወይም ደግሞ የህዝብን ስሜት የሚቀሰቅስ ከዚህ መቆጠብ። ችግሮች ካሉ ደግሞ ካለን ኢንፎርሜሽን ችግሮቹን ለመንግሥት ሪፖርት አድርገን እንደዚሁም ደግሞ በጎን ሆሪዞንታሊ ማለት ነው ሌሎች ድርጅቶች ጋር መረጃ በመለዋወጥ እንዴት ነው ይሄ ነገር የሚስተካከለው የሚለውን በዚህ መሄዱ የተሻለ ይመስለናል። መንግሥትም በእርግጥ የሕዝቡን ሰላም ለመጠበቅ ግዴታ አለው። መንግሥት ብቻ ሳይሆን ሕዝቡም አብሮ ይህንን ሰላም መጠበቅ የግድ ወደ ሰላማዊ መንገድ መንቀሳቀስ ግዴታችን ነው። ሁላችንም አልፎ ተርፎ ደግሞ እንዴት አድርገ ነው አጣርተን፣ የት ጋ ነው ችግሩ ያለው ምንድን ነው መፍትሄ የሚለውም ደግሞ አብረን ለመካፈል እንፈልጋለን፣ ለህዝብ ለመግለጽ፣ ወይ የተሳሳተ መረጃ ነው ያለው በዚህ ላይ መግለጫ መስጠት፣ ይህንን ቀስ ብለን እንሄደበታለን ብለን። አሁን ግን ኃላፊነታችን ለእኛ ህዝብና ለአባሎች ለዚህ የምንሰጠው መረጃና መመሪያ ነው። ይህንን እየሰጠን ነው፣ ችኮላ እንዳይኖር በስሜት መንቀሳቀስ እንዳይኖር በሰፊው እየሰራን ነው። በሚዲያ ላይ እንደዚህ ዝም ብሎ ነገሮችን የማራገብና አሁንም ወደ ድሮ ከሚመልሰን በጣም እየተቆጠብን ነው በበኩላችን። አርበኞች ግንቦት ሰባትም ተመሳሳይ ሀሳብ አንጸባርቋል። በተለይ ሰልፍ የሚወጡ ወጣቶች ግጭት ቀስቃሽ የሆኑ መፈክሮች፣ ዘፈኖችና ሌሎች እንቅስቃሴዎች አካል ላለመሆን እንዲጠነቀቁ ነው የድርጅቱ የስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ አበበ ቦጋላ ያብራሩት። እንግዲህ እንደምታየው ለበጎ ነገር ተብሎ የሚወጡ ሰልፎች ላይ እነዚህ ህብረተሰቡን ሰላምና መረጋጋት ሊያውኩ የሚችሉ ግጭት ሊያመጣ የሚችል አንደኛውን የሚያንቋሽሽ አንደኛውን ደግሞ ከፍ አድርጎ የሚያሳይ የሚመለከቱ መፈክሮችን የሚያሰሙ ኃይሎች ከበስተጀርባ ሁኖ የላካቸው የተደራጀው ኃይል የሚከፍላቸውን የገንዘብ ክፍያ አገልግሎት መውጣት የሚያደርጉ ሰዎች ናቸው። እሱ ብቻ አይደለም። አሁን ሰሞኑ አዲስ አበባ ከተማ ውስጥ በተደረገ አንድ ሰልፍ ላይ ቡራዩ አካባቢ ያደረገው እንግዲህ እያንቃወማለን ቃወማለን ብለው ወጥቷል የተባለው ላይ ኦሮሞዎች ከአዲስ አበባ ይወጡ፣ የአዲስ አበባ ከንቲባ ስልጣን ይልቀቅ፣ ዶክተር አብይ ስልጣን ይልቀቁ፣ ጊዜያዊ የሽግግር መንግስት ይመስረት የሚሉ መፈክሮች ሁሉ ስተጋቡ ነበር የሚባል ነገር ሰምተናል ከሚዲያ። እነዚህ ነገሮች የትኛውን ድርጅት የሚወክሉ አይደለም አንደኛ ሰላምና መረጋጋት በአገሪቱ ውስጥ እንዳይሆን ሆን ሆን ተብሎ እነዚህ ያደራጇቸው ኃይሎች በሰጧቸው መፈክርና በሰጧቸው አጀንዳ ነገሮችን ለመረበሽ የሚወጡ ናቸው እና ሕዝባችን በተለይ በደንብ መጠንቀቅ ያለበት ወደ እነዚህ አይነት ሕዝብ ስብስብ የሚሄድ ማንኛውም ወጣት ማንኛውም በዛ ቦታ ላይ የሚገኝ ዜጋ ይሄንን ህደት ሊያደናቅፍ የሚችል በለውጥ ኃይሎች ላይ የሚያነጣጥር የለውጥ ኃይሎቹን ለማደናቅፍ ወይም ደግሞ ከሕዝብ ጋር ለማጋጨት የሚያስችሉ መፈክሮችም ሆነ ሌሎች እርስ በርስ ለማጋጨት የሚደረጉ መፈክሮች ሲሰሙ ስሜት ውስጥ ሆኖ ያንን እንዳስተጋባ፣ ይልቁንም ያንን መፈክር የሚያስተጋቡትን ኃይሎች በአካባቢያቸው ላሉ የጸጥታ አካላት በመጠቆም ለምን ያንን መፈክር ይዘው ወደዛ ቦታ እንዲመጡ እንዲያስረዱና ማን እንደላካቸው ታውቆ ህጋዊ እርምጃ የሚወሰድበት ሁኔታ እንዲመቻች ጥረት ማድረግ አለባቸው። ጥሪያችንም ይህን የተመለከተ ነው። ስለዚህ የሚወጡ መፈክሮችና ዘፈኖችን ዝም ብሎ መቀበል የለበትም ነው። ሰልፍ የሚወጣ ሰው ይሄ ከኔ ከወጣውበት የሰልፍ አላማ ጋር ይገናኛሉ ብሎ ማመዛዘን ይጠይቃል። በትክክል በትክክል አሁን እየተጠራ ያለው የለውጥ ኃይሉ እያለ ያለው አንድ ነውን ነው። አንድ ባለመሆናችን ነው ያላለፈው ሀያ ሰባት ዓመት ከፍተኛ ዋጋ የከፈል ነው። እርስ በርስ የምንባላበት ሁኔታ ተፈጥሮ ሶማሌና ኦሮሞ መካከል፣ በጉጂና በጌዶ መካከል በተለያዩ ቦታዎች ሲደረጉ የነበሩ ማፈናቀሎች፣ እርስ በርስ መገዳደሎች የነበረው ክፍፍል ውጤቶች ናቸው። አሁን ያ ክፍፍል አላዋጣንም እና አንዱ ነን፣ አገራችንን ወደ ተሻለ ስርዓት እናሸጋገር። እኛ የአንድ ሀገር ህዝቦች ነን። በአንድ ሀገር ውስጥ የምንላይበት ቋንቋ፣ የምንላይበት ሃይማኖት ብኖርን በጋራ የምንጠቀምበት ከፍተኛ የሆነ ጠቀሜታ አለ። ከጠቀሜታች ሁሉ ደግሞ ማህበራዊ ዋስትናችን ደህንነታችን ከሁሉም የበለጠ ነው እና እርስ በርስ የሚያጋድለን፣ እርስ በርስ የሚያጋጨን፣ እርስ በርስ እንድንደባደብ የሚያደርግ ማንኛውም ግጭት የዚህ ለውጥ አካል አይደለም። በቡራዩና በአዲስ አበባ የተከሰቱት ሁኔታዎች የበርካቶች ህይወት እንዲጠፋ ምክንያት ሆነዋል። በአዲስ አበባ ብቻ የ28 ሰዎች ህይወት መጥፋቱን የከተማዋ ፖሊስ ኮሚሽነር በትናንትናው ዕለት አስታውቀዋል። የከተማዋ የጸጥታ ሁኔታ የተረጋጋ ቢመስልም ቀጣይ ሂደቶችና ክንውኖች ምን መሆን እንዳለባቸው ግን የተለያዩ አስተያየቶች እየተሰጡ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሌላው ወቅታዊ ርዕስ ደግሞ የሚከተለው ነው። የህዝባዊ ወያኔ ሓርነት ትግራይ ሕወሓት 13ተኛ ድርጅታዊ ጉባኤ ነገ ይጀምራል። በጉባኤው 1650 ሰዎች እንደሚሳተፉ ተነግሯል። ከዚህ ጉባኤ ምን ይጠብቃሉ ብሎ ሙልጌታ አጽብሃ የተለያዩ አካላትን አነጋግሮ ተከታዩን ልኳል። አቶ አስገደ ገብረ ስላሴ ስላሴ የህዝባዊ ወያነ ሐርነት ትግራይ ህወሐት ከመስራች ጉባኤ ጀምሮ እስከ ሶስተኛው ጉባኤ ተሳትፏል። ደርግ ከስልጣን ከወረደ በኋላ ከህወሓት ተለይተው በተለያዩ ፓርቲዎች አባል ሆነው ታግሏል። አስራ ሶስተኛው የህወሓት ጉባኤ አስመልክቶም ምን ይጠብቃሉ ብዬ ጠየቅያቸዋለሁ። በመሠረቱ ህወሀት ከተጀመረ አርባ አራት ዓመት ሊሆነው ነው። የአይዲዮሎጂም የፖሊሲም ለውጥ የለውም። አሁን ያለው ጉባኤም አንዳንድ መሪዎች እንደ ነፈትለ ወርቅ እንደ አብደም ገብረሃድ የሚል የሰነበትም ከአቤታዊ ዲሞክራሲ ጋር አብረው እንደሚሞት ነው ሲገልጽ የሰነበት ስለዚህ በመሰረቱ የአቤታዊ ዲሞክራሲ አይዲዮሎጂና ፖለቲካውና ስነ ሀሳብና ፖሊሲ በአጠቃላይ የዲሞክራሲ መርሆች ካልተቀየረ ለውጥ ሊመጣ አይችልም። ምክንያቱም አቤታዊ ዲሞክራሲ ህብረተሰብን ወዳጅና ጠላት መሀል ሰፋራ የከፋፈለ ጠላት ያለው በቁም የፈረደ ፓርቲ ነው። አሁንም ከዚያ የተለየ አይደለም። ምክንያቱም ለውጥ አላየነም። በሌላ በኩል ደግሞ ከአሁን ጉባኤ ያወካከሉ እና አመላመሉ ስናየው ሳለን በጣም ጠባብና በኔትወርክ የታሰሰረ ነው። አቶ አስገደ እንደተናገሩት ለውጥ መምጣት የሚቻለው የድርጅቱ ህገ ደንብ ከተቀየረ ነው ብለዋል። በስምም ለውጥ የተለወጡ ሰዎች ሊመጡ ይችላሉ ያህል አይመጡም አይልም። በመሰረቱ ግን ከነባሩ አማራር አስተሳሰብ ውጭ አይደለም ሊያደርገው የሚገባ ግን ለውጥ ሊመጣ ከሆነ የህወሓት መተዳደሪያ ደንብ መቀየር አለበት። ምክንያቱም መተዳደሪያ ደንቡ ምንድን ነው የሚለው የህወሓት አባል በየደረጃው ከሴል ጀምሮ መሰረታዊ ድርጅት፣ መካከለኛ አመራር፣ ከፍተኛ አመራር ተብሎ በደረጃ ያልመጣ ለረጅም ጊዜ በአቤታዊ ዲሞክራሲ የተጠመቀ ካልሆነ በስተቀር ወደ አመራር አይመጣም። ስለዚህ አዲስ ሰው እናስገባለን ካሉ

በተቃራኒው የህወሀት አባል የሆኑት አቶ አባዲ ገብረስላሴ ነገ የሚጀምረው የድርጅቱ ጉባኤ ፓርቲውና ክልሉ ወደ ለውጥ ጉዞ የሚያመሩ ውሳኔዎች ይወሰኑበታል ብለው እንደሚያምኑ ይገልጻሉ። እንደ የድርጅቱ አባል እና እንደ አንድ ትግራዋይ ጉባኤው ታሪካዊ ጉባኤ እንዲሆን ጠብቃለሁኝ። ታሪካዊ ጉባኤ እንዲሰኝ አንድ ምናልባት አሁን በግልጽ እያየነው እንዳለን ችግር ውስጥ ነው ያለነው እና ድርጅቱ ያለንበትን ሁኔታ በግልጽ መገምገም መቻል አለበት። ችግሮቻችን እንዴት ተፈጠሩ? ለምን ተፈጠሩ? የችግሮቻችን ምንጮች ምንድን ናቸው ተብሎ በግልጽ መወያየትና በግልጽ መገምገም መቻል አለበት ብዬ አስባለሁኝ። ከዚህ በተጨማሪ አሁን ያለንበትን ሁኔታ ከተገመገመ ወዴት ነው የምሄድ የምንፈልገው እንደ ትግራይ እንደ ድርጅትም ወዴት መሄድ ነው የምንፈልገው ምን መህር ነው የምንፈልገው የሚለውን ጉዳይ በግልጽ መቀመጥ መቻል አለበት ብዬ አስባለሁ። ለውጥ አይመጣም ብለው የሚናገሩ ለውጡን የማይፈልጉ አካላት ናቸው ሲሉም ተናግረዋል። እኔ ልክ እንዳልኩ ይመጣል ብዬ ነው ማስበው። ምክንያቱም ድርጅቱ የድርጅቱ አመራሮች ሁኔታውን በአግባቡ የተረዱ ናቸው ብዬ ስለማምን አሁን ያለችውን እድል ለመጨረሻ ጊዜ ይጠቀሙባታል ብዬ ነው ማስበው። ለውጥ አንጠብቅም የሚሉ ምናልባት አንዳንዶቹ ለውጥም በህወሀት ለውጥ እንዲያመጣም የማይፈልጉ ሰዎች ናቸው ብዬ ነው የማምነው። በግልጽ የምናየው ነገር ነው። ህወሀትን ወይም ወያኔን ከኢትዮጵያ ለማጥፋት ከሚንቀሳቀሱ ሀይሎች ሁላ ተባብረው የሚሰሩ ሰዎች እንዳሉ እኔ የማቃሉ። ስለዚህ ከነዚህ ሰዎች በጉባኤው ለውጥ እንዲመጣም አይፈልጉም። ስለዚህ አይመጣም ብሎ ቢደመድሙም የሚያዝላቸው ነገር አይሆንም ብዬ ነው የማስበው። በመቀለ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል አስተማሪ የሆኑት መምህር ገብረ መድህን ገብረ ሚካኤልም በዚህ ጉዳይ አነጋግራቸዋለሁ። በየጊዜው የሚካሄዱ ጉባኤዎች ለውጥ ስንጠብቅ ቆይተናል፣ ግን ሳይሳካ ቀርቷል። በዚህ መሰረት በዚህ ጉባኤም ለውጥ ይመጣል ብዬ አላምንም ብለዋል። አጠቃላይ አዲስ ነገር ይኖራል ብትለኝ ግን አልጠብቅም። ምክንያቱም ነገ የሚጀምር ለውጥ ሳይሆን የሚኖረው ዛሬ ላይም ትናንትና አልነበረም ከዘርፍ ትልቅ ለውጥ ስጠብቅ የሚያሳይ ሂደቶቹ የሚያሳይ ነገር ይኖራሉ። ስለዚህ ይህን ነገር እስካሁን አላየውም። ነገር ተጀምረው ደግሞ አዲስ ነገር አዲስ ለውጥ ይመጣል ቢያ አላስብም። አሁን ሰዎች አዳዲስ ሰዎች ሊገቡ ይችላሉ። ይህ ሁሌም የሚደረግ ነገር ነው። ሁለት ሶስት ሰዎች ወጥተው ሁለት ሶስት ሰዎች ይገባሉ። ግን የሚገቡ ሰዎች ኤክስ ወጥተው ዋይ ይገባል እንጂ ኤክስ እና ዋይ በብቃትም በባህሪም በአመለካከትም በማንኛውም መልኩ የማይለይበት ሁኔታ ነው የምናየው። ሆኖም ግን ይላሉ መምህር ገብረመድህን፣ ፓርቲው ትኩረት ማድረግ ያለበት ጉዳዮች አሉ ይላሉ። አሁን እንደሚታወቀው በሀገር ደረጃ በተለይ ከፖለቲካ አንጻርም ከጸጥታ አንጻርም ያልተረጋጋንበት ሁኔታ ነው ያለው። ይሄ አለመረጋጋት ለትግራይም የሚተርፍ ነው የሚሆነው። ይህን ችግር የራሴ ብሎ ያለውን ሀገራዊ አለመረጋጋት ከፖለቲካም ከጸጥታ አንጻር መፍትሄ ለማበጀት የራስ አስተዋጽኦ ማድረግ ከዚህ ጻር ስትራቴጂካዊ አቅጣጫ ማስቀመጥ ይጠበቃል። ህወሓትን የምንመዝነው የምንለካው ትግራይ ውስጥ በሚሰራው ስራ፣ ፌዴራል መንግስት በሚሰራው በሁላችን በየድርሻችን ደስተኞች እንሆናለን። ስለዚህ ይህን መሰረታዊ የአቅጣጫ ለውጥ ያስፈልጋል ከህወሓት አንጻር። ስለዚህ ጉባኤው በዚህ መልኩ ከአሁን በኋላ የሚሰራው ስራው መቃኘት ይኖርበታል። ሌላ ከኤርትራ ጋር የተፈጠረ አዲስ የሰላም ሁኔታ አለ። እሱም ለትግራይ ወደ ሌላ አዲስ ምዕራፍ የሚያሸጋግረት ነው። ከኢኮኖሚም ከስትራቴጂካዊ ፋይዳ አንጻር አሁን ትግራይ የሁለቱም ሀገራት ኢኮኖሚ መሸጋገሪያ ድልድይ ናት። ስለዚህ ከተጠቀምንበት ትግራይ ከአሁን በፊት ከነበረው የተሻለ የመጠቀም እድል አለን ማለት ነው። የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ከአሁን በፊት የድርጅቱ አስራ ሶስተኛው ጉባኤ አስመልክቶ ሰጥተውት በነበረ መግለጫ ጉባኤው ታሪካዊ ለውጥ የሚመጣበት ይሆናል ብለው ነበር። ለአሜሪካ ድምፅ ራዲዮ ሙልጌት አጽበሃ መቀለም ተከታዩ ወቅታዊ ርዕስ የብሔርና ኅብረ ብሔር የፖለቲካ አደረጃጀትን ይመለከታል። በኢትዮጵያ በብሔርና ህብረ ብሔር ፖለቲካ አደረጃጀት ላይ የባህር ዳሯ ዘጋቢያችን አስቴር ምስጋናው ሁለት ምሁራን አከራክራለች። እንግዶቿ የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ እና በቅርቡ መጽሐፍ የደረሱት የህግ ባለሙያ አቶ መልካሙ ተሾመ ናቸው። ወደ ውይይቱ። ብሔርተኝነትና ኢትዮጵያዊነት እርስ በርስ የሚጣረሱ አይደሉም፣ እርስ በርሱ የሚቃረኑ አይደሉም፣ የሚጣሉም አይደሉም አብረው መኖር የሚችሉ ናቸው። እንደሱ የሚመስለን ምንድን ነው ሆኖ ያየ ነው እንደዛ ነው። ኢትዮጵያዊነትን የሚክድ እውቅና የማይሰጥ ፖለቲካ ለረዥም ዘመን ስለተቀነቀነ እዚህ ሀገር ላይ አንድ ሰው ብሔርተኛ ላይ በሚልበት ጊዜ ከኢትዮጵያዊነት የመረውጥ፣ ኢትዮጵያን ጥሎ የመሄድ፣ ከኢትዮጵያ የመገንጠል ምናምን ይመስለናል። እንደሱ አይደለም። የትኛውም የአማራ ብሔርተኝነት ለሂቃንም የፖለቲካ ድርጅቶትም ጭምር ይህንም በጣም ግልጽ ያደረጉ ይመስለኛል። ይህም በግሌ እንደዛ አላም ጥሎ በመሄድ ፖለቲካ አላምንም። አቶ አንደርጋቸው ይጣረሳል እያሉ ነው። አይጣረሱም ምክንያቱም እዚህ ሀገር እርስ በርስ የሚጋጩ ህልሞች ያሏቸው ህዝቦች ያሉባት ሀገር ናት ይህን መቃድ አንችልም ዶክተር መረራ ጉዲና መጽሐፉ ላይ በደንብ አብራርቶታል የሚጋጩ ህልሞች ህዝቦች ያሉባት ሀገር ናት ምን ማለት ነው ይሄ ለኢትዮጵያ የፖለቲካ ታሪክ ያለን አረዳድ አንድ አይደለም ወጥ አይደለም ምን ማለት ነው በአፄ ምኒልክ ልንስማማ አልቻልንም በአፄ ቴዎድሮስ ልንስማማ አልቻልንም በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ልንስማማ አልቻልንም ብሔራዊ ጀግና የለንም። ብሔራዊ ቋንቋ የለንም። ፎርዛት ማጠር የስራ ቋንቋ ነው ያለን። ብሔራዊ ቋንቋ የለንም። ብሔራዊ መዝሙር የለንም። አሁኔ ለምን አልኖረንም ብሎ ወደ ኋላ ብዙ ልናወራ እንችላለን። ቁም ነገሩ ግን የለንም በእነዚህ ጉዳዮች ላይ እርስ በርስ የሚጣረሱ ፍላጎቶች እደርስበቶች ነው ያሉን ማለት ነው። ይሄ መሬት ላይ ያለ እውነት ነው፣ ሀቅ ነው፣ የሚታይ የሚጨበጥ የሚዳሰስ ነገር ነው። እንዲህ ከሆነ የዜግነት ፖለቲካ እንዴት ሆኖ ነው መፍትሄ ሊሆን የሚችለው? የዜግነት ፖለቲካ እኮ መጀመሪያ የምንስማማበት ቀመር ያስፈልጋል አይደለም። ለኢትዮጵያዊነት የሚኖረን አረዳደር ራሱ እኮ እርስ በርሱ የሚቃረን ነው። ስለዚህ እንደዚህ ጫፍና ጫፍ የረገጡ ተቃርኖዎችን ይዘን የዜግነት ፖለቲካ በአንድ በኢትዮጵያዊነት ማዕቀፍ ብቻ ወደ መፍትሄ ወስድን አይችልም። ከኔ በተሻለ እንደውም አንዳርጋቸው ጽጌ እንደሚያውቀው የ1960 ትውልድ ነው የእነሱ ትውልድ ነው ብሔርተኝነትን ለመቀበል በቂ በቂ ምክንያት በቂ ገፊ ምቹ ሁኔታ ስለነበር ነው እንጂ የወቅቱ ፖለቲከኞች ብሔርተኛ መሆን ስለሻቱ ብቻ አይደለም ይሄ ማለት ግን የብሔርተኝነት ሁሉ አልጋ ባልጋ ነው ምንም ችግር የለበትም በቃ ብሔርተኛ በሆንን ቀን ሁሉ ነገር ተቀርፎ ያልቃል ማለት አይደለም የአድዋ ጦርነት የጋራ ትውስታችን ሊሆን አይችልም በጣም ጥሩ በአድዋ ጦርነት አንቺና እኔ የሆነ የሆኑ እንትኖች ሊስማሙ ይችላሉ ማወራው ስለ ኢትዮጵያ እንትን ነው ምን ማለት ነው ላአድዋ ለምሳሌ ላጤ ምኒልክ እኔ የሚኖረው የመረዳትና የደንቢ ዶሎ ወጣት የሚኖረው መረዳት አንድ አይነት ነው አይደለም? አይደለም። በጣም በቅርብ እኮ ሀውልት ካልተፈረሰ እየተባለ ግርግር ነበር አይደል? ምን ማለት ነው? የለም ገብቶሻል። አለ አረንጓዴ ቢጫ ቀይ። አንድ የባህር ዳር ወጣት የሚገባው የሚረዳበት መንገድና አንድ የነቀምት ወጣት የሚረዳበት አረዳድ አንድ አይነት ነው አይደለም? ይስማሙበታል ወይ አይስማሙም? አለመስማማታቸው ጥሩ ነገር ነው እያሉ አፕሪሼት እያደረግኩ አይደለም። ዞሮ ዞሮ ግን አልተስማሙ ተሰክሳይ ይሄን መቀበል ነው መሬት ላይ ያለ እውነት ስለሆነ ይህን መቀበል መቻል አለብን። የአንድነት ኃይሉ መሰረቱ አማራ ነው የሚባል ነገር አለ። እርስዎም እንግዲህ እያሉኝ ነው መሰረቱ ኢትዮጵያዊነት ስለነበረ ነው እያሉኝ ነው። እና ለምንድን ኦሮሞ ላይ ወይም ትግሬ ላይ ሊሆን አልቻለም? የአማራን ልዩ ያደረገው ነገር ሌላ ነገር አይደለም፣ የአማርኛ ቋንቋ ጋር የተያዘ ነው። ቋንቋው አገራዊ ቋንቋ ሆነ። ስለዚህ በቋንቋ ላይ የተመሰረተ ከባባዊ በሆነ መንገድ ወደ ውስጥ ራሱን የሚመለከት ህዝብ እንዳያደርገው ነው የማንነቱ ጉዳይ የተበተነ ማንነት የያዘ የተበተነ ማንነቱ ኢትዮጵያዊነት ጋር ነው ያቆራኙ። ሌሎች ከቋንቋ ጋር በተያዘ መንገድ ማንነት ጥያቄያቸው የታመቀ ነው የሆነበት ምክንያት። ስለዚህ አማራዊ ኢትዮጵያዊነትን ነገር የተሸከመበት ዋነኛው ምክንያት የተበተነ ማንነት የሰጠው የቋንቋ ሀገራዊ የመሆን ነገር እንጂ ልዩ ታምብር አደለም። በተለየ ጥቅም አግኝቶ አደለም። የተለየ ሲያምጽም ሲበደልም ሲገፋም በተነሳበት ሰዓት ላይ ሌላ ቦታ ላይ የወረደ ቦምብ ነው የወረደበት። የአማራ ገበሬ፣ የጎጃም ገበሬ ማስታወስ ይቻላል ደጋግሞ በአይሮፕላን የተደበደበው በድህነት ከመጣሽ ያለው እጅግ አሰቃቂ የሆነ ድህነት ውስጥ ነው የሚለው የተለየ ልዩ ነገር አግኝቶ አይደለም ያለው። እንደ አጋጣሚ ሆነው ቋንቋው ሀገራዊ ቋንቋ በመሆን በቋንቋ ዙሪያ መሰባሰብን አስፈላጊነት የማያይ ህዝብ በመሆኑ የተነሳ የመጣ ነው። በእኔ እምነት ይሄ ነው ይመስለኛል። ሌላው ግን እንደዚህ አይነቱ ቋንቋ አገራዊ ባለመሆኑ የተነሳ ከባባዊ አመለካከት በቋንቋው ዙሪያ እንዲዝ ነው ያደረገ። ያለ የአማራ ብሔርተኝነት ላይ ያጠነጠነ በጣም በርካታ ድርጅቶች እየተቋቋሙ ነው ያለበት፣ አሁን በተለይ ምሁራኑ፣ ከምሁራን ወጣቱ የተለያዩ ድርጅቶች ነው እና እነዚህ በየቦታው ቁጥ ቁጥ ያሉ ድርጅቶች እንደው ኢትዮጵያዊ አንድነትን ለመገንባት ያስችላል። ወያኔ 27 ዓመት ሊገዛ የቻለው በመከፋፈላችን ነው በአንድነት መቆም ጠቅላላ የኢትዮጵያ ህዝብ የሚችልበት ድል በዜግነቱ አስቦ በዜግነቱ የሚደርስበትን በደል በጋራ መመከት የሚችልበት ሁኔታ ቢኖር ኖሮ 15 ቀን መቆየት አይችሉም ነበር እንኳን 27 ዓመት። አሁንም ቢሆን በመከፋፈል እና የተለያዩ ድርቻዎች በመፍጠር ልንጠቅም የምንችለው ጠቀላይ የህዝብ ትግል አጎንብሶ የነበረው የወያኔ አምባገነናው የሆነ አመለካከትና ስርዓት እንደገና ቀና የሚልበትን እድል የምንፈጥርበት ሁኔታ ነው የምንፈጥረው፣ እንጂ ችግር እናቃልላለን ብለን አናስበ። ቁጥራቸው መብዛቱ ደግሞ የበለጠ መጥፎ ነው የሚያደርገው። ያለ እንታደጋለን አማራንም ህዝብ የሚሉ ከሆነ ያለ የሌለ ጉልበታቸውን እውቀታቸውን፣ ሀይሰወላቸውን አስተባብረው አንድ የማይሆኑበት ምንም ምክንያት አይታየኝም። በበዙ ቁጥር ጥርጣሬ ውስጥ ነው የሚጨምረኝ። ጠቅላላ እውነተኛ እላማ ኖሯቸው ነው ወይ ህንን ያህል የሚባራከቱት የሚል ጥያቄ ነው የሚያስነሳው። ስለዚህ ለምን እንደዚህ እንደሚበዙ መጠየቅ ያለብሽ እነሱን ነው። መብዛታቸው አይጠቅምም ይህ በከረረ መንገድም ብሔረተኝነትን መግፋትኛ አይጠቅምም። የአማራ ህዝብ በሚሊዮኖች የሚቆጠሩ ሌላ ቦታዎች ላይ ያሉ ዘራቸውን ቆርጠው አማራንን ግን የማይሉ በባህላቸው በአመለካከታቸው ከሱ ጋር አይደንቲፋይ የሚያደርጉ ከሱ ጋር አንድ ይሆኑ በማንኛውም ጊዜ ከሱ ጋር የሚቆሙ በሚሊዮኖች የሚቆጠሩ ወዳጆችን የሚያጣበትም ሁኔታ ነው ይፈጥረው በዚህ መንገድ በመሄድ በአጠቃላይ ሀገራችን ውስጥ የትኛውም ብሔር ቁጥር በላይ ይሄ ህዝብ እንዳለ መታወቅ አለበት። ይህ ህዝብ ራስን አይደንቲፋይ አድርገህ ሲባል ኢትዮጵያዊ ነኝ ነው የሚል ያለው በኢትዮጵያዊነቱ የሚቀርበው ለአማራ ነው። አቶ መልካሙ በዚህ ዙሪያ ያለዎት አስተያየት ምንድን ነው? እሱ መሰረታዊ ጥያቄ ነው። በእኔም ግምገማ የአማራ ፖለቲካ፣ የአማራ ብሄርተኝነት በጣም ከበዛ ከሁለት በላይ ፓርቲ የሚያስፈልገው አይመስለኝም። ካልሆነ የአማራ ፖለቲካ በጣም በብዙ ብትስጣሶች ይከፋፈልና ጉልበት አይኖረውም ማለት ነው። እሱንም በደንብ የምስማማበት ነው። ጉልበት ከሌለው ደግሞ መብቱን፣ ጥቅሙን፣ ፍላጎቱን ማስከበር መጠየቅ፣ መደራደር፣ መሟገት አይችልም መገዳደር አይችልም ማለት ነው እና እሱ አንድ የሆነ መፍትሄ መፈለግ አለበት። ግን አሁን በጣም ገና ማለዳ ነው ባይነኝ የሆነ ያህል ጊዜ መውሰዱ አይቀርም እንጂ ከሆነ ጊዜ በኋላ ለሆነ ቁጥር ማነስ አለበት እንጂ ሶስት አራት ቦታ አምስት ስድስት ቦታ በተጣጠሰ ቁጥር ጉልበት አይኖረውም። ዝግጅቴን በዚህ አጠናቀቅኩ። ሰላም ሁኑ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የኮሪያ ሕዝባዊ ዲሞክራቲክ ሪፐብሊክ ወይም ሰሜን ኮሪያ የኒኩሌር ጦር መሳሪያ ፕሮግራሟን እንድታፈርስ ለማገዝ በሚደረገው ጥረት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ባለፈው ዓመት ውሳኔ 2375ን ማሳለፉ ይታወቃል። ዩናይትድ ስቴትስ ይህን ውሳኔ ተግባራዊ ለማድረግ በቁርጠኝነት ተነስታለች። የጸጥታው ጥበቃ ምክር ቤት አባላትና መላው የተባበሩት መንግስታት ድርጅት አባል አገሮች ሰሜን ኮሪያ ላይ ማዕቀቡ እንዲጸና ስምምነት ላይ ደርሰዋል። ይህን ቃላቸውን ያከብራሉ ብለንም እንጠብቃለን ብለዋል። የውጭ ጉዳይ ሚኒስትር ማይክ ፖምፒዮ እንደ አውሮፓ አቆጣጠር ባለፈው ሐምሌ 20 ቀን ባደረጉት ንግግር ማዕቀቦች ተግባራዊ ሳይሆኑ ሲቀሩ የኒክሌር ጦር መሳሪያን የማውደም ሐሳብ በራሱ ይጠፋል። በአሁኑ ወቅት ሰሜን ኮሪያ የተባበሩት መንግስታት ድርጅት ከፈቀደላት ኮታ በላይ የነዳጅ ውጤቶችን ወደ አገሯ በገፍ እያስገባች ነው። እነዚህ ከአንድ መርከብ ወደ አንድ መርከብ የሚደረጉ ዝውውሮች ናቸው፣ በይበልጥ እየተሰራባቸው ያሉት ነው ያሉት። እንደ አውሮፓ አቆጣጠር ባለፈው ነሐሴ 21 ቀን ዩናይትድ ስቴትስ የገንዘብ ሚኒስትሯ በሁለት የሩሲያ የመርከብ ኩባንያዎች ላይ ማዕቀብ ጥሏል። እነዚህ ኩባንያዎች የተጣራ ነዳጅ ወደ ሰሜን ኮሪያና አብረው ወደሚሰሩት ስድስት ጀልባዎች ያመላልሱ የነበሩ ናቸው። ማዕቀቦቹ ባለፈው መስከረም 21 2017 እንደ አውሮፓ አቆጣጠር ከተላለፈው ውሳኔ 13810 810 መሠረት ተፈጻሚ የሚሆኑ ናቸው። ሁለቱ ኩባንያዎች ፕሪሞሪ ማሪታይም ኃላፊነቱ የተወሰነ ማኅበር፣ ሌላው ጉድዞን ሺፒንግ ኃላፊነቱ የተወሰነ የግል ማኅበር ሲሆኑ ማዕቀብ ከተጣለባቸው ስድስት የሩሲያን ሰንደቅ ዓላማ የሚያውለበልቡ ኩባንያዎች መካከል ገዢው ኩባንያ የሰሜን ኮሪያው ታኤሶም ባንክ ነው። ይህ ባንክ ደግሞ ቀደም ሲል በዩናይትድ ስቴትስና በተባበሩት መንግሥታት ድርጅት ማዕቀብ ተደርጎበት የነበረ ነው። የሰሜን ኮሪያን ሰንደቅ ዓላማ የሚያውለበልቡና ከመርከብ ወደ መርከብ ዝውውር የሚያደርጉ የሩሲያ ወይንም የሌላ አገር ጀልባዎች በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሕግ መሠረት የተከለከሉ በዩናይትድ ስቴትስ ማዕቀብም የተጣለባቸው ናቸው። ይህን በጽሑፍ ያስቀመጡት ደግሞ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙኒቺ ናቸው። እነዚህን ውሳኔዎች ያለማክበር ሰሜን ኮሪያ የኒኩሌር ጦር መሣሪያውን በተሟላና በተረጋገጠ ሁኔታ ማውደሟ እስኪታወቅ ድረስ እንደ ጸኑ የሚቆዩ መሆናቸውን መረዳት ያስፈልጋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ እኛም ፕሮግራማችንን አጠቃለናል። ነገ ከምሽት ሶስት ሰዓት እስከምንገናኝ ደህና ደሩ። ቀጥሎ የትግርኛው ፕሮግራም ይቀጥላል። ሰላም። Thank you. Thank you.